ባለፈው ሳምንት መገባደጃ በጉጂ ሁለት ዞኖች የጸጥታ ህውከት መቀስቀሱን ነዋሪዎች ለአሜሪካ ድምጽ ተናገሩ በተለይ በዱጉዳ ዳዋና ሰባ ቦሩ በተባሉ ወረዳዎች በኦነግና በኢትዮጵያ መከላከያ ኃይል መካከል በተፈጠረ ችግር ነዋሪዎች ቀያቸውን ጥለው ለመሰደድ ተገደዋል ነው የሚሉት አባገዳዎች ችግሩ መፍትሄ እንዲያገኝ ጥረትን አይንን ይላሉ ገልሞ ዳዊት ተጨማሪ ይዟል ባሳለፍ ነው ሳምንት መጨረሻ በምዕራብ እንዲሁም በምስራቅ ጉጂ በኢትዮጵያ መከላከያ ኃይልና በኦሮሞ ነጻነት ግንባር ታጣቂዎች መካከል በተካሄደ ግጭት የሰው ሕይወት ማለፉን በርካቶች ከቤታቸው መፈናቀላቸው ተነግረዋል። የተኩስ ልውውጡ የተፈጸመው በምዕራብ ጉጂ በምትገኘው ዱጉዳ ዳዋ ወረዳ እንዲሁም በምስራቅ ጉጂ ሰባ ቦሮ መሆኑን ነዋሪዎች ገልጸዋል። አቶ ጃለታ የተባሉ የዱጉዳ ዳዋ ወረዳ ነዋሪ የተከሰተውን ሁኔታ ያስረዳሉ። ለምሳሌ በከተኮቴ በመጀመሪያው ቀን አምስት ሰዎች ናቸው የሞቱት። ከትናንት ወዲያም ጨኔ በሚባል ቀበሌ ማህበር አንድ አዛውንት ሞተዋል። ሌላ አንድ ሰውም ተመትቶ ሆስፒታል እየታከመ ያለ አለ። እነዚህን ነው የማውቀው። አባገዳዎችም ለዚሁ ጉዳይ ብለው ወደ አዲስ አበባ ሄደው ትናንት ቡሌ ሆራ መመለሳቸውን ሰምተናል። ሕዝቡ አሁን በፍራቻ ውስጥ ነው የሚገኘው። ከማን መፍትሄ እንደሚያገኝም ግራ ገብቶታል። ስለ ሞቱትም ኃላፊነት የወሰደ አካል የለም። እኚሁ የዱደ ደዋ ወረዳ ነዋሪ የሞቱ ስድስት ሰዎች ሦስቱ የኦነግ ታጣቂዎች እንደሆኑ፣ ሦስቱ ደግሞ የአካባቢው ነዋሪ መሆናቸውን ተናግረዋል። የተለያዩ የሁለቱ ጉጂ ዞን ነዋሪዎች በተለይ ባለፈው ሳምንት መጨረሻ በአካባቢው በኦነግ ሰራዊትና በኢትዮጵያ መከላከያ መካከል የተኩስ ልውውጥ እንደነበረ ገልጸዋል። በምስራቅ ጉጂ ሰባቦሩ ወረዳ የሚኖሩ በአካባቢው ያለውን ሁኔታ እንዲህ ብለዋል። የነገሩ መነሻ ምንም የሚታወቅ አይደለም የመከላከያ ኃይል የኦነግ ታጣቂዎች የት ናቸው እያለ ህዝብ እየጠየቀ ነው የሚሄደው ስለዚህ ያን ያህል ነጻነት የለም በሞተር መንቀሳቀስም አይቻልም የመከላከያ ኃይሎችም በጋራ የሚሄዱትን ካገኙ ይይዛሉ የኦነግ ታጣቂዎችም የመንግሥት መኪና ሲያገኙ ጥቃት ስለሚፈጽሙ በሁለቱም በሚወሰድ እርምጃ እየተቸገርን ነው ያለ ነው። በምዕራብ ጉጂ የኦነግ ተዋጊዎች ምክትል አዛዥ መሆናቸውን የነገሩን አቶ ዋቁም ሳጉቱ ስለ ግጭቱ ቀጣዩን መልሰዋል። እነርሱ ናቸው የኦሮሞ ነጻነት ግንባር ሰራዊት ባለበት ቦታ መጥተው ተኩሶ የከፈቱት። እኛ እነርሱ ባለበት ቦታ ሄደን የወሰንነው እርምጃ የለም። ይሄ መንግስት ነው ሰላም ሲባል ጦርነት የሚያውጀው ከላይ ያሉት ስለ ሰላም ያወራሉ። ከዚህ ግን ያለው ጦርነት ነው። እኛ ራሳችንን የመከላከል እርምጃ ነው የወሰድ ነው። በምዕራብ ጉጂ ዞን ዱጉዳዳ ወረዳ በኢትዮጵያ መከላከያ ኃይል እና በኦነግ ሰራዊት መካከል ስላለው ግጭት የወረዳው አስተዳደር አቶ ጉዬ ባሳ የቦሩ ቀጣዩ መልሰዋል። ራኮኒ ነገኛ ከውሊገላት ወሊት ብኢንሳ ፊ ራያ ቲስ ብያት ወቦቲ ወልቀበቴ ራኮኒ ያቃና ኬነት ንራ ዱጋ ቶርቤ ከ ሳት ቀበ በዳ ን ርቤ ሳ ነሞ እውነት ነው። በኦሮሞ ነጻነት ግንባር ታጣቂዎችና በኢትዮጵያ መከላከያ ኃይል መካከል ባለው ግጭት በወረዳችን ውስጥ የፀጥታ ችግር ተከስቷል። በዚህ ሳምንት በተከሰተው ነገር የጠፋውን ሰው ሕይወትና ንብረት ያጣራ ነው፣ ነገር የለም በገጠር አካባቢ የሚኖሩ ሕብረተሰባችን ክፍል ግን በዚህ ግጭት የተነሳ በጣም በችግር ውስጥ ይገኛሉ። አቶ ጉዬ በአካባቢው ሰላም እንዲወርድ ነዋሪዎችንና የመከላከያ ኃይልን ያካተተ ውይይት እየተደረገ መሆኑንም አክለው ገልጸዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ